በአስተዳደርና ወሰን አከላልና በሌሎች ምክንያቶች የሚቀሰቀሱ ግጭቶች በሰው ህይወትና በንብረት ላይ ጉዳት እያደረሱ ነው። በሚሊዮን የሚቆጠሩ ሰዎች ከመኖሪያ ቤታቸው ተፈናቅለዋል። መንግሥት በክልሎች በሚቀሰቀሱ ግጭቶች እልባት የመስጠቱ ጉዳይ እምብዛም ነው ሲባል ይደመጣል። እነዚህ ግጭቶች ወዴት እያመሩ እንደሆነ በግልጽ የሚታወቅ ነገር የለም። ይሁንና ከዚህ ቀደም የሀገር ሽማግሌዎች አንዳንድ አካባቢዎች ተከስቶ የነበረውን ግጭት በመፍታት ዘላቂ እርቀ ሰላም ለማውረድ ችለዋል። የአገር ሽማግሌዎቹ ለረጅም ዘመናት የዘለቀው ታሪካዊ ትስስር አንድነትና ወንድማማችነት በህዝቦች መሀል እንዲጠነክር የአስተራቂነት ድርሻቸው እንደተወጡ የብዙዎች እምነት ነው። በሃይማኖታዊና ባህላዊ የግጭት አፈታት ስርዓት ግን ችግሮቹ እየተፈቱ እንደሆነ ዶክተር ሀይረዲን ተዘራ በአዲስ አበባ ዩኒቨርሲቲ ሶሻል አንትሮፖሎጂ ረዳት ፕሮፌሰር ይናገራሉ። ግጭቱ የሽግግር ስርዓቱን የለውጡ ስርዓቱን ተከትለው ዝንዛም ፈንድተዋል። መሰረታዊ የሆኑ የግጭት አፈታት ስርዓቶች አሉ። አንደኛው የፍትህ ስርዓት የግጭት አፈታት ነው። ሁለተኛው ደግሞ ሃይማኖታዊ እንደዚሁም ደግሞ ባህላዊ የሆኑ የግጭት አፈታት ስርዓቶች አሉ። ይሄ ሀገር እንግዲህ የበርካታ ብሄር ብሄረሰብ ሀገር ነው። እንደዚሁም ደግሞ ዋነኛ የሚባሉት የእምነቶች ክርስትናም እስልምናም የግጭት አፈታት ስርዓቶች አሉ። የመንግስት የፍትህ ስርዓት አሁን የተፈጠሩትን ግጭቶች ወይ መፍታት አቅም አለው ብዬ አላምንም። ተጨባጭ ነገር እያየን ያለ ነው። ግን የባህላዊና ሀገር በቀል የሆኑ የግጭት አፈታት ስርዓቶች በተለያየ ደረጃ ጣልቃ በመግባት ጉዳዩን በጣም በሚገርም ሁኔታ እየፈቱ ነው ያሉት። ባህላዊ የዳኝነት የግጭት ስርዓት አፈታቶቻችንን አቅም ስናይ አሁን ካሉን አንዳንድ የፍትህ ስርዓት መዳከሞች ጋር ስንመለከት እነዚህ ባህላዊ ድንቅ ስርዓቶች ባይኖሩን ኖሮ ሊመጣ የሚችለውን አደጋ ማንም መገመት ይችላል። የበለጠ ተጠንተው በሀገሪቷ የፍትህ ስርአት ውስጥ መካተት ቢችሉ ፒስ ዲውልድ በማድረግ ደረጃ ላይ ወደፊትም የበለጠ ሚና ይኖራቸዋል። ከመንግስት የፍትህ ስርዓት ባህላዊና ሃይማኖታዊ የሆነው የአገር ሽማግሌዎች ችግርን የመፍታቱ ሚና የተሻለ እንደሆነ ዶክተር ሀይረዲን ያስረግጣሉ። ሽማግሌዎች የገቡባቸው ችግር በተለያዩ በምንፈራቸው ባህላዊ ህግጋት የተደገፉ ስለሆኑ የመፈጸማቸው እልባት የመፍጠራቸው አቅም በየትኛውም ደረጃ ሲመዘን አሁን ከምንላቸው መንግስታዊ የፍትህ ስርዓት የተሻሉ ናቸው። በተለይ በአንዳንድ ጉዳዮች ላይ ለምሳሌ በአባገዳዎች በቅርቡ በኦዲፒ አመራሮችና በኦነግ ሸኔ መካከል ላይ ያደረጉት የእርቅ ስነ ስርአት እስካሁን ድረስ ይመረቅዝ አላየንም። ሁለቱም በኦሮሞ ባህላዊ ህግጋት መሰረት መሃላ ፈጽመው ነው ያደረጉት። ስለዚህ ከዛ በላይ የሚገዛቸው የለም። ይሄ ትልቅ ተፈጻሚነት ነው። የጉጂ ኦሮሞዎች አካባቢ ላይ ያየነው ነገርም ይሄ ነው። ጠንካራ ነው። ጋሞ አካባቢ ያየነውም ይሄ ነው። በጣም ጠንካራ ነው። ስልጤ አካባቢ ሳ ግጭት ላይ ሽማግሌዎች ጣልቃ ገብነት እስካሁን ሲፈጸም ነው ያየ ነው። የበለጠ ተጠንተው የፍትህ ስርዓት ውስጥ መካተት ቢችል ግጭት ከመፍታት አልፎ ሰላም በመፍጠር ወደፊትም የበለጠ ሚና ይኖራቸዋልም ብለዋል። ሀጅ ገዳ ሙርከቶ አባ ገዳና የአገር ሽማግሌ ናቸው። በኦሮሚያ ምስራቅ ሸዋ ዞን የሚኖሩት እሳቸውም እንዲሁ ሚናው ከፍተኛ መሆኑን ይናገራሉ። አንዳንድ የሚፈጠሩ ችግሮች እና ግጭቶችን እናስታርቃለን። ስናስታርቅን ቆይተናል። ሁሉንም አገናኝቴ ማላጋብቶ እናስታርቆ በጥቁሩ በአባ ገዳ ሸማግሌዎችን ሁላችንም ስለየብሔረሰቡ ነውም እናስታርቆ አንድ አዋህዴን ይህንን በአይላአይዴ ነው የሚያስታርቆ። ግጭቶች በዚሁ ከቀጠሉ መቆጣጠር ከምንችለው በላይ ሊሆን እንደሚችልም ከአሁኑ እልባት ሊበጅለት ይገባል። ካልሆነ የአገር ሰላም ማምጣት አንችልም። ብዙዎች ሲሉ ይደመጣል።